ለጥያቄው መልስ ነፃና ዲሞክራሲያዊ ምርጫ ለማካሄድ የጋዜጠኞች የምርጫ ተወዳዳሪዎችን አማራጮች፣ ሐሳቦች ለሕዝብ ማቅረብ አስፈላጊ ነው። በኢትዮጵያ ስለ መጪው ምርጫ በነጻነት ለመዘገብ የሚያስችል የመገናኛ ብዙሀን አገልግሎት አለ ወይ በሚለው ዙሪያ ጋዜጠኞችን ለውይይት ጋብዘናል። ስለ ጋዜጠኝነት ሙያም የአድማጮችን ጥያቄ ይመልሳሉ። و یوتیوب ساتا دانیل پرانی የሆርን አፌርስ ወይም የአፍሪካ ቀንድ ጉዳዮች የኢንተርኔት አምደኛ የመንግስትን ጥቃት ሸሽተው በስደት ከሚገኙ ጋዜጠኞች አጋዋሽኔ የተለያዩ መገናኛ ብዙሀን ውስጥ በዘጋቢነት ያገለገለ የኢትዮጵያ የአካባቢ ጋዜጠኞች መስራች፣ የከባቢ አየር ወይም ጉዳይ ጋዜጠኞች መስራች፣ የራዲዮ ዝግጅት አዘጋጅ የነበረ አሁን በሰሜን አሜሪካ የሚገኝ እንዲሁም ጽዮን ግርማ በተመሳሳይ አስቀድሞ በአዲስ አድማስ በሪፖርተር ጋዜጦችና የራሷንም እንቢልታ የተባለ ጋዜጣ ትመራ ነበረች በቅርቡ ህትመት ያቋረጠው አዲስ ጉዳይ መጽሄትም አምደኛ ናት በመጨረሻም እንዲሁ በስደት ስዊድን የሚገኘው ህትመት ያቋረጠው የአዲስ ነገር ጋዜጣ ዋና አዘጋጅ የነበረው መስፍን ነጋሽን ይጠቀልላል ያወያየቻቸው የጥያቄው መልስ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ናት ሰሞኑን ማስታወቂያችን ስናሰማ እንደነበረው በኢትዮጵያ ውስጥ ዝግጅት እየተደረገ ነው ለሚቀጥለው ዓመት የግንቦት ወር ምርጫ። በኢትዮጵያ ውስጥ ደግሞ የሰብአዊ መብት ድርጅቶች እንዲሁም የጋዜጠኞች መብት ተንከባካቢ ድርጅቶች እንደሚሉት በነጻነት የሚጽፉ ጋዜጠኞች አገር ውስጥ ከመቼውም የተመናመኑ ናቸው እና ለምርጫ ደግሞ የጋዜጠኞች ሚና በጣም አስፈላጊ ነው እንደሚታወቀው ከዚያ አንጻር ነው ለመወያየት የምንሞክረው። ከአድማጮችም ጥያቄ አግኝተናል። እናንተና በመጀመሪያ እስቲ አሁን የኢትዮጵያ የፕሬስ መብት ያለበትን ሁኔታ ከራሳችሁ ብትገመግሙልን፣ ጽዮንን አስቀድማለሁ። እሺ፣ ምናልባት ሴት በመሆን ይሆን የቀደምኩት? አዎ፣ አደላሁ። እንግዲህ አሁን ኢትዮጵያ ውስጥ ያለውን ነጻ እና ዲሞክራሲያዊ የሚዲያ ሁኔታ ስንመለከት አስቸጋሪ ነው። ኢትዮጵያ ውስጥ ያለው ሚዲያ ነፃ ነው ብሎ ለማለት ወይም ነፃ የሆነ ለመዘገብ የሚያመች ጋዜጠኛ እንደ ልቡ ተንቀሳቅሶ ለመስራት የሚያስችል አማራጭ ሁኔታ አለ ብሎ ለማለት በጣም አስቸጋሪ ነው። እንደ አለ ብሎ ከማለት ያለ ምንም መጠራጠር የለም የሚለው ነገር ነው የሚያስኬደው። ይሄ ደግሞ ዝም ብሎ ከመሬት ተነስቶ ወይም ደግሞ ከሌሎች ነገሮች ከመስማት የምሰጡ አስተያየት ሳይሆን በግሌ እኔ በራሴ ኢትዮጵያ ውስጥ ባለው የጋዜጠኝነት ሙያ ወይም የጋዜጠኝነት ሂደት ላለፉት ዘጠኝ ዓመታት በተለያየ ሚዲያ ላይ በመስራት በግሌም በተቀጥሬ በመስራት በራሴም ደግሞ ጋዜጣም ከፍቼ ከሪፖርተርነት እስከ ዋና አዘጋጅነት ከዛም ደግሞ እስከ አምደኝነት በመስራት ባዳበርኩት ባየሁት ልምድና በተሳተፍኩበት መንገድ ነው ይህንን ድምዳሜ መስጠት የምችለው። በሂደት እንዳየሁት ጋዜጠኛ ተንቀሳቅሶ እንደ ልቡ በነጻነት የሚሰራበት የሚዲያ ተቋምም ሆነ አሰራር የለም። በተለይ በመንግስት በኩል ጫናው በጣም ከፍተኛ ከመሆኑ የተነሳ ነጻ የሆነ ጋዜጠኝነት እንዲሰራ አይፈለግም እና ጋዜጠኝነት በአጠቃላይ ሞቷል፣ ነጻ ሚዲያ የለም የሚል አስተያየት ነው ያለን። ወደ አዲስ አበባ ደግሞ የሆርን አፌርስ የአፍሪካ ቀንድ ጉዳዮች የጦማር ጸሀፊ ከአቶ ዳንኤል እንዴት ነው የኢትዮጵያ የጋዜጣ ሁኔታ? አመሰግናለሁ። ትንሳ መቼም ማንም ቢሆን በኢትዮጵያ ያለው የሚዲያ ወይም የፕሬስ ሜዲያ አይዲያ ያለው ወይ የሚፈለገውን ያክል ነው የሚኖር አይመስለኝም። ያ ደግሞ በፖለቲካው ውስጥ ተሳታፊ የሆኑ ኃይሎች መንግስት የሚሆን ከሌሎች ከመንግስት ውጭ ያሉ እንደዚሁ አጠቃላይ መዋቅራዊ የሆኑ እግዳቶች ውጤት ነው። አንድ ነገር ላይ ብቻ ውስጥ የምናስቀምጠው አይደለም። ያ እንዳለ ሆኖ ግን እኔ በጥቅሉ አሁን ጋዜጦች ወይም ጋዜጠኞች ታስረዋል ወይ ተሰደዋል። ስለዚህ ኢትዮጵያ ውስጥ የምርጫ ፖለቲካን ለማሳለጥ የሚያስችል ሚዲያ የለም ብሎ መዝጋት እኔ ትንሽ ችኩል ይመስለኛል። ለምሳሌ የሚሰድን አሁን ተመስገን ደሳለኝ አሁን ብዙዎቹ ጋዜጠኛ ሆኖ ታሰሩ ይባል እንጂ ፖለቲከኞች ናቸው አብዛኞቹ ጊዜ ግን ተገፍ የለው ወይም ፖለቲካ ፓርቲ ውስጥ በቀጥታ ቀጥታ አግኝነት የለው ተመስገን የምርጫው ጊዜ ጋዜጣ እያሳተመ እንዲሆን እኔ ስለ ምርጫው የትኛው ፓርቲ ምን ፖሊሲ ያለው ብሎ ስለዚህ ለዚኛው ፓርቲ በዚህ መልኩ ድምፅ ብንሰጥ የሚል በዚህ ለስራ መፍታት የሚቆጥረው ሁሉ ነው የሚመስለኝ። እሱ በቀጥታ ስለ ሕዳሴ አቤት ነው እየሰበከ እንትን እያለም የነበረው ና ገና በሂደት ላይ የሚያሉ ይሁን የተፈረገባቸው ጋዜጠኞች ሊኖሩ ይችላሉ። ከእነዚያ ውስጥ አንዳንዱ ተገቢ ነው ሊሆኑ ይችላል አንዳንዱ ስለዚህ ከዛ አንጻር መለካቱን ያሳሳች ነው ብዬ ነው የምወስደው። ከዛ ይልቅ ጭራሹ ለምርጫ ፖለቲካ የሚሆን አውዳለ ወይ አጠቃላይ ህብረተሰብ ውስጥ የሆነ በፓርቲዎች ደረጃ በፖሊሲ ላይ የመወያየት ወይም በአማራጭ ሀሳቦች ላይ የመከራከር ያቅኝት አለመኖር ነው እንዳንድ ችግር የሚያደርገው የሚወስደው ሀሳቡን ግልጽ አድርጌ ኮነ ትዝታ እንመለስበታለን። አቶ ዳንኤል አንድ ሁለት ነጥብ ማለት እፈልጋለሁ ለሌሎቹ እድሉ ከመስጠቴ በፊት ተመስገን ደሳለኝ ባይታሰርና በዚህ ፕሮግራም ላይ ቢሳተፍ ራሱን ስለ ስራው ቢከላከል ደስ ባለን ነበረ። ነገር ግን ሌሎች ጋዜጠኞች ደግሞ እዚህ ስለ ተመስገን ደሳለኝ የተነሳውም ላይ ምናልባት አስተያየት ሊሰጡበት ይችላሉ። እንግዲህ እንደሚታወቀው ሚዲያና ምርጫን የምናነሳው አንድ ምርጫ ዴሞክራሲያዊ እንዲሆን ሁሉም ፓርቲዎች እኩል ተሳትፎ እንዲኖራቸው የፓርቲዎችን ሀሳብ ወይም የሚያቀርቡትን አማራጭ የፖለቲካ ፕሮግራም ለሕዝብ የሚያሳውቀው ነፃ ሚዲያ ነው ከሚል መንደርደሪያ ነው ከዚህ ጋር አያይዘህ አርጋዋሽን የምታካፍለናለ ስለ ወቅቱ የኢትዮጵያ የነጻ ፕረስ ሁኔታ። እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ሚዲያ ችግሮች ብዙ ተብሎላቸዋልም ተዘርዝረው ተነስተውም ያውቃሉ። ከምርጫ ጋር በተያያዘ ግን በዋነኝነት የምለው እንኳን ለምርጫ የሚመጥን ሚዲያ ቀርቶ የእለት ተዕለት ዜናዎችን ለህዝብ ለማድረስ የሚበቃ ቁመናና ገለልተኝነት ያለው ሚዲያ በኢትዮጵያ አለ ብዬ አላምንም። ይህ ደግሞ የሆነበት ምክንያት ብዙ ነው። ችግሮቹ እንደ ትንንሽ ሚዲያ ኢንዱስትሪ ውስጥ እንዳሉ ችግሮች ሳይሆን እንደውም የምመለከታቸው በመሰረታዊነት የሚመነጩት በሀገሪቱ በስልጣን ላይ ያለው መንግስት ገለልተኛና ነጻ ሚዲያ እንዲኖርም ይስፋፋም ፍላጎትም ስለሌለው ይህንንም በተለያየ መንገድ በስውርም በይፋም ግልጽ በማድረጉ በሀገሪቱ ምርጫን የመሳሰሉ ፖለቲካዊ ጉዳዮች አንስቶ የህዝቡን ሀሳብ የተቃዋሚና የፖለቲከኞቹን ሀሳብ የሚያስተናግድ ሚዲያ የሚፈጠርበት ሁኔታን ለማየት አልታደልንም። በተለይ ምርጫን ስናነሳ ደግሞ የኤሌክትሮኒክስ ሚዲያ ነው በዋነኝነት ትልቅ ሚና የሚጫወተው። በከተማ ውስጥ የሚሰራችው ቁጥራቸው አምስት ሺህ እና አስር ሺህ የሚደርሱ የጋዜጣ ህትመቶች አይደሉም። በምርጫ ወቅት በተለይ በዋነኝነት ህዝቡ ጋር የሚደርሱት የኤሌክትሮኒክስ ሚዲያው ነው። የኤሌክትሮኒክስ ሚዲያውን ደግሞ በዋነኝነት ተቆጣጥሮ የያዘው የገዥው ፓርቲና መንግስት ነው። ስለዚህ እንዲህ በቀላሉ የምርጫው ሁኔታ እየተቀላጠፈ እንዲሆን የሚያደርግ የሚዲያ ሁኔታ በኢትዮጵያ የለም የሚል አጠቃላይ አስተያየት ነው ያለ። እሺ፣ አቶ መስፍን ዳንኤል ብርሃኔ ስለ ተቃዋሚ ፓርቲዎችም አንስቷል። ጋዜጠኞች እንደ ተመስገን ደሳለኝ ያሉ ጋዜጠኞች ነጻ ያለመሆን ተቃዋሚን የሚወግን ነው አይነት ነገር ነው እና ያለው፣ እና በዚህ ላይ አስተያየትህን ብትሰጠን። እሺ፣ አመሰግናለሁ ትዝታ። ቅድም እንዳልሽው ተመስገን ራሱን ዲፌንድ ለማድረግ በማይችልበት ሁኔታ ላይ መክሰሱ መውቀሱ ብዙ ጠቃሚ ላይሆን ይችላል። ሆኖም ነገሩን ሰፋ ባለ አንጻር ብንመለከተው ሲጀመር ኢትዮጵያ ውስጥ በሚዲያውም ይሁን በተቃዋሚዎች አንጻር እነዚህ ሁለቱ ሁለቱ ሴክተሮች እንዲያድጉ እንዲፋፉ የሚያደርግ ፖለቲካዊ ሁኔታ የለም። በስልጣን ላይ ያለው መንግስት እነዚህ ሁለት አካላት እንዲቀጭጡ በሞትና በህይወት መካከል ብቻ እንዲኖሩ ነው የሚፈልገው። በፖሊሲዎቹም በአፈጻጸሞቹም ስናይ ዳንኤል ቅድም እንዳነሳው ስትራክቸራል መዋቅራዊ የሆኑ ችግሮች አሉ። በትክክል ነው። ግን ከዛ በመለስ አሁን አገሪቱ ባላት አቅምና በደረሰችበት ደረጃ ልታደርግ የምትችለው በጣም ብዙ ነገር ነበረ። ቅድም ነገሌ ጋዜጠኞች ቢኖሩም ብዙ አስተዋጽኦ አያደርጉም የሚለው ነገር ብዙ የሚያራምድ ክርክር አይመስለኝም። አንድን ሰው ምግብ ከልክሎ ቢበላም መሞቱ አይቀርም ነበረ፣ ወይም ደግሞ አየር ከልክሎ ቢተነፍስም መሞቱ አይቀርም ነበረ ማለት ብዙም ያራምድ ነገር አይመስለኝም። ሰውየው እንዲተነፍስ፣ እንዲመገብ ያንን ነገር ሰጥቶ ከዛ በኋላ ይወፍር አይወፍር፣ የበላውን ምግብ በትክክል ይጠቀምበት አይጠቀምበት ንግግር ማድረግ ይቻላል። ምግቡን ከልክሎ ግን አይደለም ኢትዮጵያ ውስጥ እየሆነ ያለው ጋዜጠኞችና የሚዲያ ተቋማት እንዳይተነፍሱ ማድረግ ነው። ስለዚህ ቢተነፍሱም ለውጥ አያመጡም ነበር ማለት ሲጀመር አፈናውን የማጽደቅ ወደ ማጽደቅ ድምዳሜ ነው የሚወስደን እና እነተመስገንም ሆኑ ሌሎቹ የተዘጉ ጋዜጦችና አሁን ስራ ላይ ያሉ የሚሌሉ ጋዜጠኞች በምርጫው ላይ አዎንታዊ የሆነ አስተዋጽኦ ማድረግ እንዲችሉ መጀመሪያ እንዲተነፍሱ ሊፈቀድላቸው ይገባል። የሚሰሩበት ከባቢ ከፍርሃት ነፃ የሆነ መሆን አለበት። ያን ጊዜ ነው የሚዲያ ተቋማቱም ጋዜጠኞቹም ልምዳቸውን እያዳበሩ ለምርጫው የሚሆኑ መልእክቶችን ወይም ዝግጅቶችን ማቅረብ የሚችሉት። አሁን ግን ያ ነፃነት የለም። ወደ ተቃዋሚዎቹም ስንመጣ በዚሁ አንጻር ነው የምመለከተው። እርግጥ ተቃዋሚዎቹ ስራቸው በየትም ሀገር ቢሆን ያለው ስርዓት ያለው መንግስት እንዲሻሻል ማድረግ ስለሆነ መታገል አለባቸው። ሆኖም ግን ምንም የመንቀሳቀሻ መንገድ ቦታ እንዳይኖራቸው በማድረግ በጣም ጠባብ በማድረግ እነዚህ አካሎች እንዳይጠናከሩ እየተደረገ ባለበት ሁኔታ የኢህአዴግን አይነት አንድ ሺህ ፖሊሲ ለምን አላጸደቁም አላዘጋጁም ማለት ፌርነስ የሚጎለው አስተያየት ይመስለኛል። ተመስገን ላይ በምክር ተዳቸው ሳል መሰለኝ ነው። እኔ አንደኛ ተመስገን እየመጀንኩት አይደለም፣ እንዲያውም እኔ ያልኩትን ነገር እሱ እራሱ ቢኖር ይስማማበታል። ምንድን ነው የሌነት በምርጫ ጊዜ ከሚዲያዎች የምንጠብቀው ማለት ምርጫን እንደ ግብ ወስደ ነው፣ ልክ አሜሪካም አውሮፓም እንዳሉት ምርጫዎች ማለት ነው። በዛ ውስጥ ሚዲያዎች የሚጫወት ገንቢ ሚና ምንድን ነው ብለን ወስደን በአማራጭ ሀሳቦች ላይ እነዛን ሀሳቦች ማሸራሸርና ህዝቡ እንዲመርጥ ማድረግ ነው። አንድ ሚዲያ የሚደግፈው ፓርቲ ኖረም አልኖረም እንኳን ራሱ ያን ያደርጋል። ሰባት፣ ግን እገሌ እንደሚፈልግ የሚያደግሱ ፓርቲ ሳይሆን ይሄ ምርጫ ምናምን የሚለው ጨዋታ ሳይሆን አብዮት ነው የሚያስፈልገው ብሎ ነው የሚያስበው እና ስለዚህ ከምርጫ ፖለቲካ አንጻር ወይ ደግሞ ይሄ ፖሊሲ ማዋየት ምናምን እንደ ስራ አስፋፊ ቆጥረዋል። ያ ነው እኔ ያቀረብ ስንትንና እንጂ ለመወንጆ ሌላምን አይደለም። ይህን ደግሞ ስሜት ቢኖር ከነጋ ሚስሞ ይመስለኛል። አንድ ነገር ማለት ትፈልጋለሁ እዚህ ጋ አሁን ጥያቄው የመሰለኝ ምርጫን በሚመለከት በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ለማድረግ የሚዲያው ሚና ምንድን ነው የሚል ስለሆነ በዛው መስመር እንሄዳለን ከሚል ነው። ጋዜጠኛ ተመስገን ብቻ አይደለም። ኢትዮጵያ ውስጥ ተመስገን ብቻ አይደለም በጋዜጠኝነት ሙያ ላይ የሞከረው። ከተመስገን በፊት በጣም ብዙ ጋዜጠኞች ነበሩ። ከተመስገን በኋላም ከተመስገንም ጋር የነበሩ ጋዜጠኞች አሉ። ተመስገን አንዱ ማሳያ ነው። ስለ ኢትዮጵያ ሚዲያ ሲወራ ተመስገንን ነጥሎ በማውጣት ከምርጫው ጋር አያይዞ ሁሉንም ነገር ተመስገን ላይ ማድረግ ተገቢ አይመስለኝም። ተመስገንን ገፍቶ ገፍቶ እዚህ ጋር ይህንን ነገር ገፍቶ እንዲጽፍ ያደረገው እነዛ ጋዜጠኞች ላይ ሲመጣ የነበረው ሲያርፍ የነበረው በትር ሲያርፍ የነበረው ዱላ ጋዜጠኞቹ ጋር የነበረው ማፈን ነው ተመስገንን እዚህ ጋር ያደረሰው። ጋዜጠኞች ምርጫ ከተጀመረ ጊዜ ጀምሮ ጋዜጠኞች በርካታ ሙከራዎችን አድርገዋል። የኢትዮጵያ ሚዲያ ሲባል ብድግ ብሎ ተመስገንን አምጥቶ እንደ ማሳያ አስቀምጦ ተመስገንን መውቀስም ሆነ መጨፍጨፍ ተገቢ አይመስለኝም። ግልጽም ለማድረግ ከአስራ በላይ የሚሆኑ ጋዜጠኞች ናቸው። ከእስክንድር ነጋ ጀምሮ ሪዮት አለሙ፣ አሁን ደግሞ ቅርብ ጊዜ የተያዙት የዞን ዘጠኝ ወጣቶች ጦማሪያን፣ እነሱን ጭምር በርካታ ጋዜጠኞች ናቸው ኢትዮጵያ እስር ቤት ውስጥ ያሉት። ይህንን ደግሞ የሰብአዊ መብት ድርጅቶች ፕረስ ነጻነት ተሟጋች ድርጅቶች የሚዘግቡት ነው። የተቀራችሁም አሁን ለምሳሌ ጽዮንም ሆንሽ አርጋዋሽኔ፣ እንዲሁም መስፍን በስደት ነው ውጭ ያላችሁት። በርካታ ጋዜጠኞች በስደት ነው ውጭ ያሉት እና ጽዮን ያለችው እውነታ እንዳለው ለመጠቆም ፈልጌ ነው። ወደ አድማጭ ጥያቄ እንሄድ። መጀመሪያውን ጥያቄ ላሰማችሁ። ከምርጫ ጋር ባያያዝም ስለ ጋዜጠኝነት ነው የሚጠይቀው። እሺ፣ እኔ የእኛ ሀገር ጋዜጠኞች የፕሬስ ነጻነት ብለው ሲጠይቁ እሰማለሁ። እነሱስ ነጻ መሆናቸውን በምንድን ነው የምናውቀው? ነጻ የፕሬስ ህግ ቢኖር እነሱ ነጻ መሆናቸውን እኛ በምንድን ነው የምናውቀው? እና እኔ ብዙ ጊዜ ስለምቸገር ነው እና ማወቅ የምፈልገው የነጻ ጋዜጠኛ መለኪያዎች አንድ፣ ሁለት፣ ሶስት እነዚህ ናቸው ብለው መለኪያዎች ነገሮች ካሉ ቢነግሩን እና ጋዜጠኞቹም በነዛ ብንለካቸው። ካልሆነ ግን እኔ ብዙ ጊዜ የማያቸው ጋዜጠኞች ከምንም ነገር ነፃ አይደሉም። የራሳቸው አመለካከት እየተነሱ ነው የሚናገሩት። እነዛ የሚናገሩ ከሆነ ደግሞ ነጻ ህጉን የሚጣረስ ነገር ይኖራል ማለት ነው። ስለዚህ ይሄን ነገር ቢያስረዱን የነጻ ጋዜጠኛ ማለት መለኪያ ህጎቹ ምንድን ናቸው? ነጻ ፕሬስስ ማለት ምንድን ነው? አመሰግናለሁ። ይሄንን ለመጀመሪያ እስቲ እንደው ለአርጋው ባቀርበው እንግዲህ ጥያቄያችን። እኔ እንደሚመስለኝ እንደምገምተው ጥያቄያቸው ነጻ ፕረስ በሀገር የለም ብለው የተሰደዱ ወይንም እስር ቤት ያሉትን ጋዜጠኞች የሚመለከት ይመስላል። ነገር ግን የመንግስት ጋዜጠኞችስ በነጻነት ይሰራሉ ወይ የሚለውንም ጥያቄ ከኔ በኩል ደግሞ እንጨምርበት እና የነጻ ጋዜጠኛ መለኪያዎች ምንድን ነው? ነጻ ፕረስስ ምንድን ነው የሚለውን አርጋ ውስቲ። ጥሩ እንግዲህ ጠያቂው መጀመሪያ ያነሱት ነገር እንግዲህ ጋዜጠኝነት ገለልተኛ ነው፣ ነጻ ነው ለማለት ብዙ ሌሎች መስፈርቶች አሉት። ከነዚህ ውስጥ ዋና ዋናዎቹ በሚያቀርበው መረጃ ሚዛናዊነት ሊለካ ይችላል። ይሄ ዝርዝር ሙያ ውስጥ ሲገባ ያሉ ነገሮች ናቸው። ጋዜጠኞች ራሳቸው አቋም አላቸው። ነጻ ናቸው ነጻ አይደለም ብሎ ደግሞ ፍርድ ለመስጠት ትንሽ አንዳንድ ጊዜ ያስቸግራል። ግን ሚዲያዎች የራሳቸው ዝንባሌ ሊኖራቸው ይችላል። ግን ደግሞ መረጃ በሚሰጡበት ወቅት መረጃውን እንዳለ የማቅረብ ከዛ ባሻገር ደግሞ ተገቢ ነው የሚሉትን የትንታኔ ወይም ደግሞ ሂስ የማቅረብ ስራዎች ይሰራሉ። ሚዲያዎች በነዚህ በሚያቀርቧቸው ሂሶች በሚያቀርቧቸው ትችቶችና የግል አቋማቸውን በሚያንጸባርቁባቸው የሚዲያ ስራዎቻቸው ላይ የተለያዩ አቋሞችን ሊያንጸባርቁ ይችላሉ። ይህም የስራው አንድ አካል ነው እና አቋማቸው እንዲህ ነው አቋማቸው እንዲህ አይደለም ብሎ እዛ ላይ ብያኔ የመስጠት በጣም አስቸጋሪ ነው። ተገቢም አይደለም። የመንግስት ሚዲያዎችን በተመለከተ እንግዲህ የመንግስት ሚዲያ የራሱ የተቋቋመበት ዓላማ አለው። በፓርላማው ሱፐርቫይዝ ይደረጋል ወይም ፓርላማው የቆጣጠረዋል ከበላይ ሆኖ ግን በዕለት ተዕለት እንቅስቃሴያቸው የራሳቸውን የኤዲቶሪያል ፖሊሲ ተከትለው እንዲሰሩ ነው ታስቡ የተቋቋሙት። በኢትዮጵያ ግን ያለው ሚዲያ እንደዛ አይደለም። በተለይ በቅርብ ዓመታት መቶ በመቶ ሊባል በሚችል ደረጃ በገዢው ፓርቲ ቁጥጥር ስር ውሎ የገዥውን ፓርቲ ዓላማና ግብ የሚያስፈጽም የገዥ ፓርቲ አንዱ ክንድ ሆኖ ነው እያገለገለ ያለው እንጂ በኢትዮጵያ ውስጥ ገለልተኛ የፐብሊክ ሚዲያ አለ ብዬ አልገምትም። ወይም ከምናያቸው ነገሮች በመነሳት ያለው ሁኔታ በዛ መንገድ ቢታይ ጥሩ ነው። እሺ፣ አመሰግናለሁ። አድማጫችን አቶ ሳተናው አሊም ከአዲስ አበባ ተመሳሳይ ጥያቄ ልከውልን ነበር በኢሜይል። የጋዜጠኝነት መስፈርቱ ምንድን ነው? መለኪያውስ? ብለዋል። ያው እንግዲህ አቶ አርጋዋሽኔ፣ እንደገለጽክልኝ ገለልተኛ ሚዛናዊ ዘገባ የሚቀርቡ ዘገባዎች ደግሞ እውነት ላይ የተሞረከዘ ሁሉንም ነጥቦች ያካተተ ነው መቅረብ ያለበት። እኔም ውይይቱ ውስጥ ገባ ብል ብዬ ነው። ወደሚቀጥለው ጥያቄ እንለፍ። ጤና ይስጥልኝ። ቪኦኤ የአማርኛ ክፍል የምደውላችሁ ከዚህ ከቨርጂኒያ ነው። የማናቸውም የፖለቲካ አንጃ ተከታይ አይደለሁም። እኔን እንደታዘቢ ነው ማየው። ስለዚህ እስካሁን የታዘብኩትን በጥያቄ መልኩ ለመግለጽ ነው ጥያቄ ስለ ጻፍን ሀገር ውስጥ ታሰርን፣ ተሰደድን የሚሉትን ነው። እውነት እነዚህ ሰዎች ስለ ጻፉ ነው የታሰሩ ብለው ነው ከልባቸው የሚያምኑ ወይ እውነት የ እንግዲህ ሚዲያ የዲሞክራሲ መገለጫ ከሆኑ ተቋሞች አንዱ ነው፣ ዋነኛው ነው ብዬ ነው የምወስደው። እነዚህ ሰዎች የሚዲያ የሚጠይቀውን ኤቲክስ እና ሞራል ተከትለን ጽፈን ታስርን ብሎ ያስባሉ ወይ? የጻፍ ስለ ጻፍ ወይ የታሰሩ ወይስ የአንድን ፖለቲካ አንጃ ደግፈው ያንን ስለጻፉ ነው የታሰሩ? ይሄንን ራሳቸውን ጠይቀው ያውቋሉ ወይ? ይሄንን ነው ጥያቄ እንዲመልሱ መፈልገው። አመሰግናለሁ። እኛም አድማጫችንን እናመሰግናለን። ጠያቄውን ጽዮን እንግዲህ ቀደም ብሎ በተያያዘው በቀረበው ጥያቄ ስለ ተመስገንም በቀረበው አስተያየት ላይ መልስ ሰተሽበት ነበረ። ከተሰደዱት ጋዜጠኞች አንዷ ስለሆንሽ ብትመልሺው። ይሄን ጥያቄ ይሄን ጥያቄ ለመመለስ የግዴታ ጉዳዩን ከኔ ጋር ወይም ከራሴ ጋር ማገናኘት የለብኝም። ምክንያቱም አብዛኞቹ የታሰሩት ጋዜጠኞች እና ፀሐፊዎች ጓደኞቼ ናቸው፣ የሙያ አጋሮቼ ናቸው። ረጅም ጊዜ አብሬያቸው ስሰራና ስራቸውን የማቃቸው ጋዜጠኞች ናቸው። ከዚህ ጋር አያይዤ ማንሳት የምፈልገው ቅድምም የተነሳው ላይ በኢትዮጵያ ያለው ጋዜጠኝነት ፈተናው ብዙ ነው። ፈተናውን ብዙ የሚያደርጉት ነገሮች ደግሞ አርጋውም ቅድም አንስቶታል የጋዜጠኝነት ሙያን ካለማወቅ በመነጨ የሚመጣ አስተሳሰብ ና የኢትዮጵያን ፖለቲካ በጋዜጠኝነት ትከሻ ላይ ከማስፈር ወይም ደግሞ ኢህአዴግ የኢትዮጵያን ፖለቲካ በሙሉ ከጋዜጠኞች ጋር አያይዞ ከመምራት አንጻር የመጣ ችግር ነው። የታሰሩት ጋዜጠኞች በስም ለጌጠን እንደው ሌሎቹን እንኳን ድምጻቸውንም ጮክ አድርገው ራሳቸውንም ለመከላከል የጋዜጠኝነት ሙያንም ለመከላከል ከፖለቲካው ጋርም አያይዘው ነገሮችን እንደው ዳል አድርገው የመዘገብ ወይም የመጻፍ ስራ ይሰራሉ ብለን ብንል በቅርብ ከታሰሩት ጸሐፊያን መካከል አንዱ ተስፋለም ወልደየስ ነው። ተስፋለም ወልደየስ ለኢትዮጵያ ጋዜጠኝነት ለኢትዮጵያ የጋዜጠኝነት ሙያ በሪፖርተርነት ስራ መረጃዎችን ለሕዝብ በማድረስ ስራ ምሳሌ ተደርጎ ሊጠቀስ የሚችል ጎበዝ ጠንካራ ወጣት ጋዜጠኛ ነው። ተስፋለም ወልደየስ ከጋዜጠኝነት ስራ ውጭ ሌሎችን ስራዎች አያይዞ እንኳን መስራት የማይፈልግ ከራሱ ስራ አልፎ ሌሎችን ስራዎች እየገመገመ የተሻለ ነገር እንዲመጣ የተሻለ ሚዲያ ስራ፣ የተሻለ አስተሳሰብ እንዲሰፍን የሚያደርግ የሚጥር ልጅ ነው። እንግዲህ የታሰረው ተስፋለም አንዱ ነው። ኤዶምን ያየን እንደሆነ ኤዶም ወጣት ጋዜጠኛ ናት። እኔ አዘጋጀው በነበረው እምቢልታ ጋዜጣ ላይ ሪፖርተር ሆና ለጥቂት ጊዜ ሰርታለች። ከዛም በኋላ እንዲያውም አዲስ ዘመን ጋዜጣም ተቀጥራ ሪፖርተር ሆና ሰርታ ነበር። የትምህርት ባግራውንም ጆርናሊዝም ስለነበረ እቺ ወጣት ጋዜጠኝነትን በተግባር ለማሳየት ለህዝብ መረጃ ለማድረስ ስትጥርና ስትተጋ ነበረች። ልጅናት አንዷ እሷ የታሰረችው። ሌሎች ወጣቶች የምናየው ነው። ኦንላይን ሚዲያ ላይ ሲሰሩ የነበሩ ልጆች ናቸው። እናውቃቸዋለን። የሚጽፉትንም ነገር እናውቃለን። እነዚህ ልጆች ናቸው የታሰሩት። ተመስገንን የወሰድን እንደሆነ ተመስገን አስተሳሰቡን ሀሳቡን የራሱን አመለካከቱን ነው የጻፈው። አንድ ሰው በህግ በሚጠየቅበት በተቀመጠው በኢትዮጵያ ህግ እንመራ ብንል እንኳን አንድ ሰው በጻፈው ጽሁፍ ነው ሊጠየቅ የሚገባው። እስክንድርን የወሰድን እንደሆነ እስክንድር በግልጽ አቋሙን አሳውቋል። በአሸባሪነት ነው ተከሶ የተፈረደበት እስክንድር በተጠየቀበት የአሸባሪነት ህግ። ከዛ ውጭ ባለው ኢትዮጵያ ውስጥ ተቀምጦ ከመጽሐፍ ውጪ በግልጽ አቋሙን አሳውቆ የሚንቀሳቀስ ሰው ነው። እነዚህ ሰዎች እንግዲህ ሌላው ደግሞ የሚያሳየው የፍርድ ሂደታቸውን ከመጀመሪያ እስከ መጨረሻው ድረስ እንከታተለው ነው የነበረው። የፍርድ ሂደታቸውን ስንከታተል የቀረበባቸው ክስ እና የቀረበባቸው ማስረጃ አንድም ከተጠቀሰው ህግ ጋር የሚገናኝ አንድም ነገር የለውም። እንደዚህ አይነት ያፈጠጠ ነገር እያየን ኖ ጋዜጠኞች የሚከሰሱትና የሚታሰሩት በጻፉት ጽሁፍ አይደለም ብሎ ማለት በጣም አስቸጋሪ ነው የሚሆነው። ሌላኛው እዚያው ኢትዮጵያ ውስጥ እያለን የራሳችንን የራሳችንን የራሴ የለም ዳንስች የብናንቀር ኢትዮጵያ ውስጥ እያለን እኛ እኮ እንዳውም አንገልጻቸውም፣ አንናገራቸውም የስራው አካል ናቸው ብለን የምናልፋቸው በጣም አስቸጋሪ ሁኔታዎች ይገጥሙናል። ለዘገባ ስንወጣ በጣም አስቸጋሪ ሁኔታዎች ይገጥሙናል፣ ግን እናልፋቸዋለን የማይናገሩ የሚያልፉ የስራው አካል ነው ብለው ደግሞ የሚሄዱ እንደየአመጣጡና እንደየ ሁኔታው እያዩ የሚዘግቡ ደግሞ በርካታ ጋዜጠኞች አሉ። እሺ ጽዮን አመሰግናለሁ። ምናልባት ጊዜ ካለ ይሄ ይደርስብን ነበር የምትይሁን ግልጽ አድርጎ መናገሩ መልካም ይሆናል። እዚህ ጋ ግን ዳንኤል ብርሃኔ የሚሰጠኝን ሀሳብ እዚህ እስካሁን በቀረቡት ላይ በጥያቄዎቹም ሆነ ጽዮንም ሆነ አርጋው በሰጡት አስተያየት ላይ የምታክለው ሀሳብ ካለ ዳንኤል። አመሰግናለች አሁን መጨረሻ ጽዮን የጠቀሰችው ለምሳሌ ጥሩ መስከዳ ተስፋ ልሞልደየስም ጠቅሳለች። ምናልባት እንዲያውም በጣም ያን ያክል ፖለቲካዊ ይዘት ወይም ትሆን ያለው ነገርም ለምሳሌ እሱ ጋር አይቼ አላውቅም። ለነገሩ መንግስት እሱም በጽሑፉ አይደለም የተከሰሰው ብሎ ሌሎች ክሶች ነው ነገሮች ነው የሚነሳው። ግን ወይ ክሱ ሂደስ ገና ሳል ሄደ ያው የሚለው መስማት ኖርብናል። ለምንድን ነው ግን ስለ አሁን የጠቀስኩት ተሳለንም ቀደም የመጀመሪያው ጥያቄ ስለ ጋዜጠኛ ጋዜጠኝነት ሲጠይቅ ባልትሳት እኔ ማለት ነው ያመለጡኝ የተሳለም ጽሁፎች ከሌሉ በቀር ጽሁፎቹ ቀጥታ ፍሬ ነገሩን የመዘገብ አይነት ነው። ብዙም የግል አስተያየት ወይም ኦፒኒየን ብዙ ሳይጨምርበት ማለት ነው። አሁን ጋዜጠኛ ወይም አዘጋገብ ጋዜጠኛ ይሁን አይሁን የሚለው ላይ ሁለት አይነት አመለካከት አለ። አንዱ ዝም ብሎ እገሌ እንትን አለ እገሌ እንደዚህ አለ እገሌ እንደዚህ አለ ብሎ ሁለቱን ማቅጣጫዎች አቅርቦ ጋዜጠኛው ዝም ይበል ነው። ሁለተኛው አመላከት አመለካከት ደግሞ የለም ሁለቱን ገምግሞ ጋዜጠኛው አንድ ድምዳሜ ላይ ያደርሱ ያንን ነው ለአንባቢ ማቅረብ ያለበት እንጂ ዝም ብሎ የተዛገበ ሁለት አይነት መረጃ አቅርቦ ግራ እንድ ነው ጥቅም አይኖረውም። እንደዛ የሚል አመለካከት አለ። ይህን ምናልባት ለመስ በተሻሉ ሊያብራሩ ይችላሉ። እኔ ከሁለቱ የትኛው ነው ትክክለኛ ነው ማለት ያው አንቺን ታውቂያለሽ። ሁለቱ የትኛው ነው ለማለት ትክክለኛው በቂም እውቀትም የለኛል ለማለት እኔ በበኩል ቅረት ማድረገው ፍሬ ነገሩን እና አመለካከቴ እንዳይቀላቀል አንባቢ መጥ ነው። ይሄ ዳንኤል ነው ይሄ ደግሞ እውነት ነው ብሎ እንዳያቅ ለማድረግ ነው ጥረት ማድረገው ከሁለቱ የትኛው ነው የጋዜጠኛ ገልጤነት የሚገልጠው የሚለውን እዛ ላይ ለመበየንም እንትን የለኝም አቅም የለኝም። ዓለም አቀፍ ስነት ያለ እዛ ላይ አይመስለኝም ከዛ ከዚሁ ጋር የዥግል ለምሳሌ አሁን አዲስ ነገር እንድጥቀስ ቅድም ከመጀመሪያ ውይይታችን ጋር ስለሚሄድ የደመስገን ስም የጠቀስኩበትን ኮንቴክስት ለምን እንደምሳሌ እንዳነሳው ሲው በዚህ መረዳታት ይችላሉ። አሁን አዲስ ነገር ትሆን አለ አቅጣጫ ያለ ድምዳሜ ያለው ማምነው ጋዜጣ የነበረ ነው። የእነ መስፍን የነበረው ጋዜጣ ማለት ነው። ነገር ግን አሁን ከምርጫ ፖለቲካ አንጻር ሳስብ አዲስ ነገር ቢኖር በጣም ጥሩ ይሆን ነበረ። በምርጫ ጊዜ የሚያስፈልገውን ውይይት ሊያሳድስ የሚችል የሚዲያ ባህር የነበረው ብዬ አምናለሁ። ስለዚህ አንድ በአንድ ጋዜጦችና ጋዜጠኞች ከጠቀስን እያንዳንዱ ላይ የተለያየ ነገር ይኖረናል። ጋዜጠኛ ናቸው ወይ ልንል እንችላለን። እሺ አመሰግናለሁ። እንደሚመስለኝ መስፍን ነጋሽ የለም። መስመሩ ክፍት ነው። መልሰንም ልንደውል አልቻልንም። ወደሚቀጥለው ጥያቄ ልሂድ። ቪዎች እንዴት እንደምናላችሁ። አንድ ጥያቄ የኢትዮጵያ ጋዜጠኞችን ለመጠየቅ ነው። ሁሉ ጊዜ ለልማት እንዲህ ጽፉና ልማት ሁሉ ጊዜ በቴሌቪዥንም በሬዲዮም ስለ ልማት ሲያወሩ ነው የሚሰሙት። መቼ ነው ስለ ሰብአዊ መብት ረገጣ ስለ ሰብአዊ መብት አገሪቷስ ብዙ አይነት ብዙ ጊዜ ሰብአዊ መብቶች ይጣሳሉ። ስለዛ መቼ ነው እንደዚህ አይነቶችን ጉዳዮች አንስተው ስለዚህ ጉዳዮች ኢትዮጵያ ህዝብም ሆነ መናገር የሚችሉ የሚጀምሩት መቼ ነው ስለ ሰብአዊ መብት? አመሰግናለሁ። ወደ ዳንኤል ልመለስ ይህን ጥያቄ ይዤ። ዳንኤል እንግዲህ የሰብአዊ መብት ድርጅቶች እንደሚዘግቡት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ፣ የፍትህ ስርዓቱ ሚዛናዊ አይደለም፣ ሁል ጊዜ ለመንግስት ያደላል የሚል ትችት አለ። የጋዜጠኛ ሙያ ደግሞ ስለ ልማት ብቻ መዘገብ ሳይሆን በሀገር ውስጥ ያለውን የህዝብ ተወካይ፣ የህዝብ ምላስ፣ የህዝብ አንደበት፣ የህዝብ አይን እንደማለት ነው እና እነኚህ መብታቸው የሚጣስ ዜጎች ምናልባትም ጋዜጠኞችንም ጨምሮ መብታቸው ይጣሳሉ የሚባሉ ዜጎች ጋዜጠኞችን ጨምሮ በኢትዮጵያ መገናኛ ብዙሀን ላይ ቦታ አይገባቸውም ወይ ይገባቸዋል? ይገባቸዋል። ያው ለጥያቄ ለኔ የተመራበት ምክንያት በመገመት ከራሴ ማንጣራት ልበል ና እኔ ስለ ልማተች አለ በበኩል የምጽፈው ሌሎች ነገሮች እንጽፋለሁ ግን መጠናቸው ሊያንስ ይችላል። አሁን እዚህ ላይ ምን ችግር ፈጠራል መሰለች የተቃዋሚ ፓርቲዎች መግለጫ ሲሆን ወይ ደግሞ የተቃዋሚ ፓርቲ አመራ የሰጠው ቃለ መጠየቅ ሲሆን በቃ ሰውየው ያለው ነገር ነው። ለእንደዚህ አይነቶቹ በተቻለ መጠን እንዲያውም ቅርብ ጊዜ እንዲያውም በደንብ ጨምሯል ብዬ አስባለሁ። ሽፋን ትላለ ሰጣለሁ ነገር ግን ራሴ ወይ እኔ ወይ ሌሎች ግለሰቦች የሚጽፉትም እንደዛው ምንም አይነት ሪስትሪክሽንም አናደረግም። እንዲያውም የሆርን አፌርት ትግርኛው ላይ ከህዋት በትግራይ ህዝብ አንድ ቀን ቆሞ አያውቅም የሚል አንዱ ጽሑፍ አለ እንዴ እናጠብቀው ብላ ብለውኛል። ጠርዝ የወጣ ነው ግን አይ ያው እነዚህ ነገሮች መባል አለባቸው ያው መሰማት አለበት በሚል ማለት ነው። ራሴ እኔ እንደ ግለሰብ የምጽፈው ላይ ግን ጣራዊ ለምንድን ነው በርከታ ያለ ጽሑፍ ስለሰብአዊ የሆነ ጋዜጣ ላይ ያየሁት ናም ብዬ አንዳንዴ ያስተውላለሁ። ባል ጽሁፎቹን ሳያቸው ምንድን ነው የሚሆነው የግል አመለካከቱ ነው የሚሆነው። የግል አመለካከቱ እንዴት፣ ለመጨቆን ምን ለማለት፣ መንግስት የሄዱልት እንዳለ ምን ሴራ እንደ ሰራ ምን ያወራል። እንግዲህ ያ እውነት ነው እውነት አለ ማለት በጣም የግል አመለካከት ነው። ተጨባጭ ነገር ያለው አይደለም ማለት ተጨባጭ ያለው ነገር ስል ኦብጀክቲቭሊ ለገልተኛም ታስረግቸው አይደለም። አሁን ወደ አለም አቀፍ ሪፖርቶች ልምጣለሽ። አለም አቀፍ ሪፖርቶች ላይ እንደዛው ጥሩ ሪፖርቶች ሲወጡ የሆነ የዜና ሽፋን ሰጫቸው ትችያለሽ። እነሱን እንደ እውነት ቆጥቆ ማውራት ግን በጣም አሳሳች ነው። አንዱ ሪፖርት ጊዜው ስለሽ እኮ ብታዩ ምንም ማለት የምነቷቸው ሁኔታ ስታይት ነው የምትሉ እንዴት እንዴት እንዴት እንዴት አይታመኑ ብዙ የፋክት የፍሬ ነገርም ሎጂክ የአመትኔውም ስተት ነው የማገኝበት እ የትኛው ሪፖርት ነው ይ መቶ ምናምን ገጹ ነው የማነበው ማናቸውም ሪፖርት ሲለቁ እና ከእነሱም ጋር ደግሞ በኢሜል ምናምንም ጠይቃቸዋለሁ ይህ ኪታምታችሁ ነው እንዴት እንደዚህ ሆነ ምናም ብዬ ማለት ነው። ክቡራትና ክቡራን አድማጮች ተሳታፊዎቻችንን እናመሰግናለን። ዝግጅቱ ነገም ይቀጥላል። ሙሉውን የጥያቄው መልስ ፕሮግራም በቅዳሜ ምሽት ዝግጅታችን ተከታተሉ።